Hagarinya report የአፍሪካ ልማት ባንክ ከኢትዮጵያ በህገ ወጥ መንገድ የሚወጣው ገንዘብ ከጠቅላላ ምርት ውስጥ 2.2 በመቶውን እያሳጣ ነው አለም። የአፍሪካ ልማት ባንክ በተገባደደው በጀት ዓመት የኢትዮጵያን ኢኮኖሚ ሁኔታ በሚመለከት ይፋ ባደረገው ሪፖርት ከ55 እስከ 80 በመቶ የሚሆነው ከኢትዮጵያ የሚወጣው ገንዘብ ህጋዊ ባልሆነ የገቢና የውጭ ንግድ ልውውጥ በኩል መሆኑንና ይህም ከጠቅላላ የሀገሪቱ ምርት ወይም ጂዲፒ ሁለት ነጥብ ሁለት በመቶውን ያሳጣታል ብሏል። ይህም ከስድስት እስከ ሀያ ሶስት በመቶ የሚሆነውን አጠቃላይ የኢትዮጵያ ንግድ ይሸፍናልን ብሏል። በህገ ወጥ መንገድ የሚደረገው የገንዘብ ፍልሰት ከአጠቃላይ የሀገር ውስጥ ምርት ሁለት ነጥብ ሁለት በመቶውን እንደሚያሳጣ የሚገልጸው ሪፖርቱ ይህም ከአስር እስከ ሰላሳ በመቶ የመንግስት ገቢ ይሆናል ብሏል። ለህገ ወጥ የገንዘብ ፍልሰቱ ሶስት ምክንያቶች መኖራቸውን የጠቀሰው ሪፖርቱ የመጀመሪያው ወደ ውጭ የሚላኩ እቃዎች ከሚያወጡት ገንዘብ ታች እንደሆነ የሚያስመስል ደረሰኝ ማቅረብ፣ ሁለተኛው ደግሞ አገር ውስጥ የሚገቡ እቃዎች ከተመዘገቡበት ዋጋ በላይ የሆነ በማስመሰል ደረሰኝ ማቅረብ እና ሶስተኛው ደግሞ ወደ ውጭ የሚላከው እቃ ትክክለኛ ዋጋ አዛብቶ ማቅረብ ይጠቀሳሉ ብሏል። የባንኩ ሪፖርት አስመልክቶ ለጉዳዩ ቅርበት አላቸው የተባሉ ተቋማት እንደገለጹት አህጉራዊ ባንኩ ያመላከታቸው ምክንያቶች ትክክለኛ መሆናቸውን እና ይህም በአብዛኛው የአፍሪካ ሀገሮች ችግር ነው መባሉን ሪፖርተር ዘግቧል። ለሽብር ተልእኮ የተመለመሉ ናቸው ያላቸውን 82 የአይኤስ አባላት በቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎት አስታወቅም። አገልግሎቱ ለሀገር ውስጥ መገናኛ ብዙሃን በላከው መግለጫ እንዳመለከተው በፑንትላንድ የሚንቀሳቀሰው የአይኤስ የሶማሊያ ክንፍ በተለያዩ ሀገራት እንደዚሁም በኢትዮጵያ ለመስፋፋትና የሽብር ቡድኑን ሴሎች ለመመስረት የሚያደርገውን ጥረት በተመለከተ የመረጃና ስምሪት ጥናት ሲደረግ ቆይቷል ብሏል። በተለይም በኢትዮጵያ የሽብር መረብ ለመዘር ለማጋት የሚያደርገውን ሙከራ በተመለከተ ከጅምሩ በመረጃና በማስረጃ ተደግፎ ጥብቅ ክትትል ሲያደርግ መቆየቱን ነው አገልግሎቱ የገለጸውም። የስጋት ደረጃውን በተመለከተ በየጊዜው ባከናወናቸው ግምገማዎች ተጋላጭነትን የሚያስከትሉና ወደ ብሔራዊ ደህንነት ስጋት የሚያድጉ ተጨባጭ ግኝቶች መለየታቸውንም አስታውቋል። የተከናወነውን ተጨባጭ መረጃና ማስረጃ የማጠናቀር ሂደት ተከትሎ የሽብር ቡድኑ በፑንትላንድ አሰልጥኖ ወደተለያዩ የኢትዮጵያ አካባቢዎች ያሰማራቸው ሰማንያ ሁለት ያህል ተጠርጣሪዎች ተለይተው ፌዴራል ፖሊስና ከክልል የጸጥታ አካላት ጋር በመተባበር በቁጥጥር ስር ውለዋል ብለዋል። ቡድኑ ጋር ቀጥተኛ ግንኙነት ያላቸውና ሁለንተናዊ ድጋፍ ሲያደርጉ የነበሩ ተጠርጣሪዎች ያላቸውን የጠቀሰው መግለጫው በተለይ በዓለም አቀፍ የሽብር ቡድኑ በመረጃ ክንፍ የተደራጁ እንደዚሁም በፋይናንስ እና በሎጂስቲክስ እገዛ ሲያደርጉ የነበሩ ግለሰቦችን በሕግ ቁጥጥር ስር መዋላቸውንም አመልክቷል። የሽብር ቡድኑ የጥፋት ተልእኮውን ለማስፋፋትና ምልመል አለማከናወን የሃይማኖት ተቋማትንና ሃይማኖትን እንደ ሽፋን እንደሚ ተጠቀም ነው በመግለጫ አመለከተው ። ተጠርጣሪዎቹ በአዲስ አበባ፣ በኦሮሚያ ክልል ሸገር ከተማ፣ በአዳማ፣ በሐሮማያ፣ በሻሸመኔ፣ በባሌ፣ በጅማና ሻኪሶ እንደዚሁም በአማራ ክልል ከሚሴ አካባቢ፣ በማዕከላዊ ኢትዮጵያ ክልል ስልጤ ዞንና ሀላባ ቆሊቶ ከተማ እንደዚሁም በሶማሌ ክልል ጅግጅጋ ከተማና በሐረሪ ክልል በቁጥጥር ስር መዋላቸውን ነው የገለጸውም። ቪዛና ጊዜያዊ የመኖሪያ ፈቃድ ያላደሱ የውጭ ሀገር ዜጋዎች ከኢትዮጵያ ተባረሩ። በዘንድሮ ዓመት 1 ሚሊዮን 1989 ፓስፖርት መሰጠቱን ተገልጿል። የኢሚግሬሽንና ዜግነት አገልግሎት በ2017 በጀት ዓመት ከ34 ቢሊዮን ብር በላይ ገቢ መሰብሰቡን ያስታወቀ ሲሆን 1 ሚሊዮን 4659 ፓስፖርት መስጠቱንም ገልጿል። አገልግሎቱ ዋና ዲሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት መስሪያ ቤቱ በበጀት ዓመቱ በሰጣቸው አገልግሎቶች 341 ቢሊየን ብር ገቢ መሰብሰቡንም ገልጸዋል። በሌላ በኩል 3263 የቪዛና ጊዜያዊ የመኖሪያ ፈቃድ ሳያድሱ የቀሩና በሕገወጥ መንገድ ሲንቀሳቀሱ የተገኙ የውጭ ዜጎችን በመያዝ አስፈላጊውን ውዝፍ ከፍለው ከሀገር እንዲባረሩ መደረጉንም ዳይሬክተሯ ለሀገር ውስጥ መገናኛ ብዙኃን ተናግረዋል። በአዲስ አበባና ሌሎችም አካባቢዎች በቀጣዮቹ አስር ቀናት ከባድና ጎርፍ የሚያስከትል ዝናብ ይኖራል አለ የኢትዮጵያ የሜትሮሎጂ ኢንስቲትዩት። በኢንስቲትዩቱ የሜትሮሎጂ ትንባያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነ ተሾመ እንደተናገሩት የክረምቱን መግባት ተከትሎ ባለፉት አስር ቀናት አዲስ አበባን ጨምሮ ሰባ በሚደርሱ ከተሞች ከ30 እስከ 114 ሚሜ የደረሰ ከባድ መጠን ያለው ዝናብ መመዝገቡን ተናግረዋል። በመጪዎቹ አስር ቀናትም የዝናቡ መጠን ጠንከር እንደሚል የትንበያ መረጃዎች ያመለክታሉ ያሉት ዳይሬክተሩ፣ በአካባቢዎቹ ጎርፍ ሊኖር ስለሚችል በተለይ በአዲስ አበባ የውሃ ማፋሰሻ ቱቦዎች መዘጋት እንዳይኖር ለከተማ አስተዳደሩ የአደጋ ተከላካይ መስሪያ ቤት ለጥንቃቄ እንዲሆን የትንበያ መረጃዎችን እየሰጠን ነው ብለዋል። በአብዛኛው እየጣለ ያለው የክረምቱ ዝናብ ጥሩ የሚባል መሆኑን ያነሱት ኃላፊው የዝናቡ መጠን በተለይ ውሃ መያዝ ላለባቸው የኃይል ማመንጫ ግድቦች የተመቼ ለሰብሎች እድገትም ጠቃሚ እንደ ሆነ ጠቅሰዋል። እስካሁን ባለው የትንበያ መረጃ የአቪየሽኑን ዘርፍ ሊያውቅ የሚችል የአየር ሁኔታ የለም፣ ሲኖር ግን ቀድመን እናሳውቃለንም ብለዋል። እያደጉ ያሉና የደረሱ ሰብሎች ጉዳት እንዳይደርስባቸው የውሃ ማፋሰሻ ቦዮቹን ከማዘጋጀት ጀምሮ በማሳዎች ላይ ግን ጥንቃቄ እንዲደረግ የኢንስቲትዩቱ መልእክት አስተላልፏል። ከተፈቀደላቸው የመንግስት ተሽከርካሪዎች ውጭ በስራም ሆነ በረፍት ቀናት የፌዴራል መስሪያ ቤቶቹ ከሚገኙበት ከተማ ውጭ መኪናን ማሽከርከር የሚከለክል መመሪያ አዘጋጀሁ አለ የገንዘብ ሚኒስቴር። መመሪያው የመንግስት ሰራተኞች ለመስክ ስራ ሲወጡ በስራ ባህሪ ወይም ወጪ ቆጣቢ አማራጭ ሆኖ ካልተገኘ በስተቀር በመስሪያ ቤታቸው ተሽከርካሪ ፋንታ የህዝብ ማመላለሻ ተሽከርካሪ ወይንም አውሮፕላን እንዲጠቀሙ እንደሚያስገድድ ተጠቅሷል። ለፌዴራል መስሪያ ቤት ኃላፊዎች ከተመደቡ ተሽከርካሪዎች በስተቀር እያንዳንዱ ተሽከርካሪ የተጠቀመው ነዳጅ በጉዞ ከሸፈነው ኪሎሜትር ጋር የሚመጣጠን ሪፖርትም ለመስሪያ ቤቱ ኃላፊ ማቅረብ እንደሚገደዱ በመመሪያው መደንገጉ ተገልጿል። ሚድሮክ ኢንቨስትመንት ግሩፕ ከ17 ሚሊዮን ብር በላይ የሚገመት የኩላሊት ሕክምና ቁሳቁስ ድጋፍ አደረገም። ድጋፉን የተረከቡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዳሉት ሚድሮክ 20 የኩላሊት እጥበት ማሽን እና 10 ዘመናዊ አልጋዎችን ድጋፍ አድርጓል። የተደረገው ድጋፍ 180 ታካሚዎችን ለሶስት ዓመት የኩላሊት እጥበት ሕክምና አገልግሎት መስጠት እንደሚያስችልም ተገልጿል። ከፍለው መገልገል ለማይችሉ 144 ታማሚዎች በዘውዲቱና በሚኒሊክ ኮምፕሬንሲቭ ሆስፒታሎች በየዓመቱ እስከ 25 ሚሊዮን ብር በመመደብ ነፃ የኩላሊት እጥበት አገልግሎት ከአምስት ዓመት በፊት መጀመሩንም አስታውሰዋል። ይህ ድጋፍ የተጀመረውን ነፃ አገልግሎት በእጥፍ ለማሳደግ የሚያስችልና ለታካሚዎችም ትልቅ እፎይታ እንደሚሰጥ ተነግሯል። የዓለም ባንክ በቅርቡ ባወጣው የአገሪቱ ዓመታዊ የገቢ ምድብ ላይ ለኢትዮጵያ ምድብ ያልሰጠው በአገሪቱ በመደበኛውና በትይዩ ማለትም በጥቁር ገበያ የውጭ ምንዛሬ መካከል ባለው ተለዋዋጭ ልዩነት መሆኑን ገለጸም። ሪፖርተር ዓለም ባንክ በኢሜይል መለሰልኝ ባለው መረጃ መሰረት ለሀገራት የገቢ ምድብ ሪፖርት የሀገራትን መደበኛ የውጭ ምንዛሬ እንደሚጠቀም ገልጾልኛል ብሏል። በኢትዮጵያ ግን በሁለቱ የውጭ ምንዛሬ ግብይቶች መካከል እስከ መቶ ፐርሰንት የደረሰ ልዩነት ታይቶ እንደነበር መጥቀሱንም ሪፖርተር አክሎ ገልጿል። ሆኖም መንግስት የማክሮ ኢኮኖሚ ማሻሻያ እስካደረገበት ያለፈው ዓመት ሐምሌ ድረስ የነበረውን የውጭ ምንዛሬ ተመን መጠቀም አሳሳኪ ስለሚሆን ኢትዮጵያ ለጊዜው በሪፖርቱ ዓለም አቀፍ የገቢ ምድብ ሳትካተት መቅረቷን ባንኩ ገልጿል። ባንኩ በዚሁ ሪፖርቱ ምድብ ያልተሰጣቸው በማለት የዘለላቸው ኢትዮጵያ እና ቬንዙዌላ ብቻ ናቸው። በመጨረሻም በሞባይል ባንኪንግ ወንጀል በተጠረጠሩ 80 ግለሰቦች ላይ ክስ መመስረቱ ተገለጸም። የኢትዮጵያ ፌዴራል ፖሊስ እንደገለጸው ከ116 ግለሰቦች ላይ ከ30 ሚሊየን ብር በላይ በሞባይል ባንኪንግ ማጭበርበር ወንጀል በተጠረጠሩ 80 ግለሰቦች ላይ የወንጀል ምርመራ በማጣራት ለፌዴራል አቃቢ ሕግ በማስተላለፍ ክስ እንዲመሰረት ማድረጉን ገልጿል። ተከሳሾቹ ከኢትዮጵያ ንግድ ባንክ እና ከሌሎች የግል ባንኮች የሚደውሉ በማስመሰል እንደዚሁም የኮምፒውተር ስርዓትን በመጠቀም አሳሳች መረጃዎችን በማሰራጨት ነው ወንጀሉን የፈጸሙት። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት የቀረበው ክስ እንደሚያብራራው ተጠርጣሪዎቹ ማንነታቸውን በመሰወር አስተኛ ሰነዶችና መታወቂያዎችን በማዘጋጀትና በመጠቀም የተበዳዮችን ገንዘብ ለግል ጥቅማቸው መዋላቸውን በምርመራ መረጋገጡን ተገልጿል። በተጠርጣሪዎቹ ላይ የቀረበው ክስ በዋናነት በ996 ዓ.ም የወጣውን የወንጀል ሕግና የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 208ን እንደዚሁም የብሔራዊ የክፍያ ስርዓት አዋጅ ቁጥርን 7182003 የተላለፉ መሆናቸው ተገልጿል። ለወንጀል ድርጊቱ ማስፈጸሚያነት ሲጠቀሙባቸው የነበሩ በርካታ የባንክ አካውንቶች፣ የሞባይል ቀፎዎች፣ ሲም ካርዶች እና ኮምፒውተሮች የተያዙ ሲሆን ጉዳዩን ለማጣራት ተጨማሪ ምርመራ እየተካሄደ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል ተጠቅሷል። ህብረተሰቡ ከማያውቃቸው እና አጠራጣሪ ከሆኑ የስልክ ጥሪዎችና መልእክቶች መልክቶች ራሱን እንዲጠብቅም ፌደራል ፖሊስ አክሎ ጥሪ አቅርቧል። ሀገርኛ ሪፖርት